አንዳንድ ድርጅቶች ከተቋቋሙበት ዓላማ ውጪ ለሀገርና ለሕዝብ ስጋት የሆነ ተግባር ላይ መሰማራታቸውን የፌዴራል ፖሊስ ኮሚሽን ገለጸ። ባለፉት አስራ አምስት ቀናት የሀገርን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ከሁለት መቶ ሰማኒያ ሰባት በላይ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ኮሚሽኑ ገልጿል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄይላን አብዲ ለአሜሪካ ድምጽ እንደገለጹት የአጥፊ ሕገወጥ ቡድኑ መሳሪያዎችን በየመንገዱ መጣል ጀምሯል ብለዋል። ህብረተሰቡም በንቃት ራሱንና አካባቢውን መጠበቅ አለበት ሲሉ አሳስበዋል። ፀሐይ ዳምጠው ተጨማሪ አላት። ባለፉት 15 ቀናት የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን ባካሄዱት የተቀናጀ ኦፕሬሽን የሀገርን ሰላም ለማወክ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦችን በቁጥጥር ስር ማዋሉን የፌዴራል ፖሊስ ኮሚሽን ገለጸ። በከተማው በተደረገ ብርበራ ከህብረተሰቡ በደረሰ ጥቆማና በፖሊስ አሰሳ ከግለሰቦቹ እና ከተጠረጠሩ ተቋማት አንድ ሺህ ሰላሳ ሁለት የተለያዩ ጠመንጃዎች፣ አንድ መቶ ሰላሳ አንድ የተለያዩ ሽጉጦች ና አርባ ስድስት ሺህ ሰላሳ ዘጠኝ ጥይቶች ተይዘዋል ሲሉ የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግረዋል። ጠመንጃዎች፣ ሽጉጦች፣ ጥይቶች፣ ቦምቦች፣ ፈንጂዎች፣ ጂፒኤስ፣ የጦር ሜዳ መነጽር፣ ካቴናዎች የክላሽ መጋዘኖች፣ እነዚህ የመሳሰሉት ጥቃት ሊያደርሱበት የሚፈልጉ አካላት ለእኩይ ተግባር ያዘጋጃቸው እነዚህ መሳሪያዎች ሊያዙ ችለዋል። ከዚህ በተጨማሪ መገናኛ ሬዲዮዎች ለሰራዊት አባላት የሚሆኑ ማለት ነው፣ እነሱን ጭምር ተንቀሳቃሽና አቋሚ ሬዲዮዎች እነዚህ። ከዛም ውጭ የሀገር ውስጥና የውጭ ገንዘብ በተለያዩ መንገድ ተይዟል። በግለሰባዊ ደረጃም መታወቂያ የሌላቸው አድራሻቸው የማይታወቁ ጠጉረ ለውጦች በአንዳንድ ቦታው ተገኝተዋል። የህወሓት ቡድን በመሀል ሀገርም ሊያደርስ የሚችለውን ማንኛውንም ጥቃት አስቀድሞ ለመከላከል ከቡድኑ ጋር ግንኙነት ያላቸውን አካላት ከእኩይ ተግባራቸው ለመግታት የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች ላለፉት አስራ አምስት ቀናት ዘመቻ ሲያካሂዱ መቆየታቸውን ነው ቃል አቀባዩ የገለጹት። በዚህም አንዳንድ ድርጅቶች ከተቋቋሙበት አላማ ውጪ ለሀገርና ለህዝቡ ስጋት የሆነ ተግባር ላይ መሰማራ ራታቸውን እንደተደረሰበት ነው ኮሚሽኑ የገለጸው። ላብነት ሱር ኮንስትራክሽን የተባለው ድርጅት ላይ በተደረገ ህጋዊ ብርበራና ፍተሻ ለተለያዩ ዘመቻዎች የተዘጋጁ ተሽከርካሪዎች፣ የፀሐይ ኃይል ማመንጫ ተንቀሳቃሽ ተንቀሳቃሽና ቋሚ ወታደራዊ ሬዲዮ መገናኛዎች በህንፃው ምድር ቤት ተሸክሽጎ እንዳለ መያዙንና በወጋገን ባንክ ዋና መስሪያ ቤት የተለያዩ ጦር መሳሪያዎች መያዛቸውን የፌደራል ፖሊስ ኮሚሽን አስታውቋል። በተግባሩ ላይ የተሳተፉ ሌሎች ድርጅቶችም እንዳሉ የገለጹት አቶ ጄላን ጉዳያቸው በህግ እየታየ ነው ብሏል። ለምሳሌ የግል ጥበቃ አጀንሲዎች አስራ አራቱ ለምሳሌ የተዘጉት እኮ በዚህ በኩይ ተግባር ላይ የተሳተፉ ናቸው። ለምሳሌ በሚጠብቋቸው ተቋማት ላይ ባንኮችን፣ የተለያዩ ድርጅቶችን ሲያዘርፉ ሲዘርፉ የነበሩ እና ጥበቃ የተሰጣቸው መሳሪያ ሁሉ ይዞ የተሸሸጉ ሁሉ እንዳሉ እነዛም መስመር እንዲይዙ ስራ ማቆም ያለባቸው እንዲያቆሙ አድርጓል። በህግ መሰረት ይጠየቃሉ። በሀገር አቀፍ ደረጃ እየተካሄደ ከሚገኘው ዘመቻ ጋር ተያይዞ የጥፋት ኃይሉ ተላላኪዎች ሊጠቀሙባቸው የነበሩ የጦር መሳሪያዎች ሆን ብለው ዜጎች ላይ ጉዳት ሊያደርስ በሚችል መልኩ በየቦታው ጥለዋቸው ነበር ብሏል ቃል አቀባዩም። እያደረገ ያለው ኦፕሬሽን በጣም ተጠናክሮ ስለቀጠለ ነገ በህግ እንጠየቃለን ከሚል የተነሳ ህወሀት ቡድን ከዚህ በፊት ለእኩይ ተግባር የሰበሰቡትን የተለያዩ የጦር መሳሪያዎችን በየቆሻሻ ቦታዎች፣ ገንዳ ማሰባሰቢያ ቦታዎች ሁሉ እየጣሉ ይገኛሉ። ለምሳሌ ቦምብ ተጥሎ በሰው ላይ ጉዳት ያደረሰበት ሁኔታ ነበረ። ትላንትና ደግሞ ሰባት ክላሾች በአንድ ቦታ በቆሻሻ ገንዳ አካባቢ ጥለው የተገኝበት ሁኔታ አለ። ህብረተሰቡ የጉዳቱ ሰለባ እንዳይሆን ራሱ መጠበቅ አለበት ስሉም አሳስቧል። ተጠቅሷል። የፌዴራልና የአዲስ አበባ ፖሊስ ኮሚሽን ከወትሮው በተጠናከረ መልኩ የህብረተሰቡን ሰላም ለማስጠበቅ እየሰራ ነው ያሉት አቶ ጄላን፣ ነዋሪዎችም ለፖሊስ ጥቆማ በመስጠት አጋርነታቸውን ማሳየት አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ